የአሜሪካ ድምጽ ነው። በ በ19 በ25፣ እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ረቡዕ ነሐሴ 24 2015 ዓ ም ዝግጅታችን ጀመረ።

የመከላከያና የፋኖ ትጥቃዊ ግጭት በግብርና ስራ ላይ ተጽዕኖ እያደረሰ እንደሆነ ተገለጸ።

በአመት ሶስት ጊዜ የሚመረትበት አካባቢ እና እንደውም ከክልሉ ከፍተኛ እንደ ወረዳ አካባቢ እንኳን ሳይሆን ከክልልም አካባቢ የሚወዳደረው የሌለ የግብርና ሙያ የሚሰራበት አካባቢ ነው ያለ አካባቢው በግብርና ስራ የሚተዳደር ነው። አሁን ወደ አዝመራ የሚሄድ ገበሬ የለም። ሁሉም በቤት ውስጥ ተኮራምቱ፣ እርሻው በአረም እየተበላ፣ እንዲሁም አዝመራ ራሱ ያለያዘበት ሁኔታ እና አዝመራው የእጅ ስራ የሚያስፈልግበት ሰዓት ነው አሁን ሰዓቱ። ስለዚህ ገበሬውም እየተሰማሩም አይደለም።

በግብርና ስራ ላይ እየደረሰ ያለውን ተጽዕኖ አስመልክቶ ካጠናቀርነው ዘገባ ላይ የተቀነጨበው ነው የሰማችሁት። የዚህ ሙሉ ዝርዝሩ በአብይ ርዕሳችን ይቀርባል።

በትግራይ ክልል ተባብሷል በተባለ የጸጥታ ችግር የሴቶች ግድያ መበራከቱ ተገለጸ። እነዚህና ሌሎች የሀገር ውስጥና የውጭ ዘገባዎች በምሽቱ መሰናዷችን ተካተዋል። ሰላም ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች እንዲሁም ተመልካቾቻችን። ፕሮግራሙን በመምራት አብሬያችሁ የማመሸው ስመኝሽ የቆየነኝ። ኤልያስ አስማረ ከስቱዲዮ ያቀናብርልናል። ለዜናው ደረጀ ደስታ እዚህ አጠገብ ይገኛል። የምሽቱ የፕሮግራሙ

ደግሞ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን እንደዚህ በሬዲዮ፣ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተላለፈ ይገኛል። እስከ ምሽቱ አራት ሰዓት ድረስ አብራችሁን እንድትቆዩ እጋብዛለሁ። አሁን ለዋና ዋና የዓለም ዜናው ወደ ደረጀ ላሳልፋችሁ።

ጤና ይስጥልን በድጋሚ አድማጮች፣ እንደምናመሻችሁ። የምሽቱን ዋና ዋና የዓለም ዜናዎች አሰማችኋለሁ። ለዛሬ ከያዝናቸው ዜናዎች መካከል በጋቦን የመፈንቅለ መንግስት መካሄዱ፣ የዚምባብዌ ተቃዋሚ ድርጅት ፕሬዚደንታዊ ምርጫው በድጋሚ እንዲካሄድ መጠየቁና በፍሎሪዳ ከባድ ዝናብና ነፋስ ጉዳት አደረሱ የሚሉት ይገኙበታል። አሁን ወደ ዝርዝሩ እናልፋለን። በማዕከላዊ አፍሪካዊቷ አገር ጋቦን

የሚገኙ የጦር መኮንኖች የፕሬዝደንት አሊ ባንጎን መንግስት ዛሬ ገልብጠናል አሉ። መኮንኖቹ የመፈንቅለ መንግስቱን ግልበጣ ዛሬ ማለዳ ያስታወቁት የሀገሪቱ ብሔራዊ ምርጫ ቦርድ ፕሬዝደንት ቦንጎ ባለፈው ምርጫ በተካሄደው ጠቅላላ ምርጫ ለሶስተኛ ጊዜ ማሸነፋቸውን ካስታወቁ ሰዓታት በኋላ በጋቦን የ24 ሰዓት የቴሌቪዥን ጣቢያ በሰጡት መግለጫ ነው።

የመኮንኖቹ ቃል አቀባይ ባሰሙት መግለጫ በዛሬው እለት እንደ ኤሮፓ አቆጣጠር ነሐሴ 30 ቀን 2023 እኛ የመከላከያና የጸጥታ ኃይሎች እንደ የሽግግርና ተቋማት መልሶ ማቋቋም ኮሚቴ በጋቦን ሕዝብና በጋቦን ተቋማት ጠባቂዎች ስም አሁን ያለውን አገዛዝ በማቆም

ሰላምን ለማስጠበቅ ወስነናል ብለዋል። ወታደራዊ ቡድኑ የምርጫ ውጤት ውድቅ ሆኗል፣ ሁሉም የመንግስት ተቋማት ፈርሰዋል፣ ሁሉም ድንበሮች ተጨማሪ መመሪያ እስኪሰጥ ድረስ ዝግ ሆነዋል ሲል አስታውቋል። መራጮቹ ከመኮንኖቹ ማስታወቂያ ቀደም ብለው ሁከት ሊፈጠር እንደሚችል ስጋት አድሮባቸው እንደነበር ተመልክቷል።

ሙሉ ስማቸው እንዳይገለጽ የፈለጉ ሊዮትን የተባሉ የአገሪቱ ነዋሪ ያለፈው ጊዜ ያደረጉትን ነገር መልሰው ያደርጋሉ ብለን ፈርተናል። ሀገርን በጠመንጃ መምራት አትችልም። እኛ የጦር መሳሪያዎችን አንፈልግም ሲሉ ያላቸውን ስጋት ገልጸዋል።

ቦንጎ እንደ ኤሮፓ አቆጣጠር ከ1967 ጀምሮ ፕሬዝደንት ከነበሩት ከአባታቸው ኦማር ቦንጎ ለመጀመሪያ ጊዜ ስልጣን የተረከቡት እንደ ኤሮፓ አቆጣጠር በ2009 እንደነበር ተመልክተዋል። መግለጫው በቴሌቪዥን ከተሰማ በኋላ በጋቦን ዋና ከተማ ሊብሬቪል የተኩስ ድምጾች ይሰሙ እንደነበር ተነግሯል። በተኩሱ የደረሰ ጉዳት ስለመኖር አለመኖሩ አልተገለጸም። በተባበሩት መንግስታት የዩናይትድ ስቴትስ አምባሳደር ሊንዳ ቶማስ ዛሬ በሰጡት መግለጫ

ዩናይትድ ስቴትስ ጉዳዩን እየተከታተለች እና ከሚመለከታቸው አካላት ጋር እየመከረች መሆኑን ተናግረዋል። በመሬት ላይ ያለውን ትክክለኛ ሁኔታ ሳናውቅ ምንም አይነት እርምጃ አንወስድም ብለዋል። ሊንዳ ቶማስ

የዝምባብዌ ዋነኛ ተቃዋሚ ፓርቲ አዲስ ፕሬዝደንታዊ ምርጫ በድጋሚ እንዲካሄድ ትናንት ማክሰኞ ጠይቋል። ተፎካካሪው ፕሬዝደንት ኤመርሰን ምናንጋግዋ ያሸነፉበት ምርጫ የተጭበረበረና ሕገወጥ ነው ብሏል። ድርጅቱ የዜጎች ጥምር

ጥምረት ለለውጥ ሲሲሲ የተሰኘው ይሄው የተቃዋሚ ድርጅት የአፍሪካ ህብረትና የደቡብ አፍሪካ ቀጠናዊ ቡድን ባለፈው እሮብ የተካሄደውን ድምፅ ተከትሎ ለተፈጠረው ቀውስ መፍትሄ እንዲሰጡ አሳስቧል። የሲሲሲ ምክትል ቃል አቀባይ ኦስታሎስ ሲዚባ በሀራሬ በሰጡት ጋዜጣዊ መግለጫ ዚምባብዌ አሁን ካለችበት ቀውስ ለመውጣት አዲስ

አዲስ ሰፊና ትክክለኛ ምርጫ ያስፈልጋታል ብለዋል። የ80 ዓመቱ ምናንጋግዋ 52.6 በመቶ በማግኘት ሲያሸንፉ፣ ተፎካካሪያቸው ኔልሰን ቻሚሳ 45 በመቶ አግኝተዋል ሲል የዝምባቤ ብሔራዊ የምርጫ ቦርድ ባለፈው ቅዳሜ ማስታወቁ ይታወሳል።

በማዕከላዊ አፍሪካ የሚገኘው የዝናብ ደን ለመጠበቅ ያለመ ጉባኤ በዲሞክራቲክ ኮንጎ ሪፐብሊክ ዋና ከተማ ትናንት ማክሰኞ ተጀምሯል። የጉባኤው ተሳታፊ ተሟጋቾችና የፖለቲካ መሪዎች የደን ጥበቃው ጥረት የአካባቢው ነዋሪዎችን የምግብ ዋስትና ማረጋገጥ አለበት ሲሉ መከራከራቸውን ኤኤፍፒ ዘግበዋል።

አንድ ነጥብ ስድስት ሁለት ሚሊየን ስኩዌር ኪሎ ሜትር ከስድስት ሺ ሁለት መቶ አምሳ ስኩዌር ሜትር ማይል በላይ የሚሸፍኑት የመካከለኛው አፍሪካ ደኖች ከአማዞን ቀጥሎ ትልቁን የካርቦን ልቀት በመያዝ ሁለተኛው መሆናቸው ተዘግበዋል። በተጨማሪም ደኖቹ እንደ ዝሆንና ጎሪላ የመሳሰሉ የደን አራዊትን ጨምሮ የብዝሀ ሕይወት መገኛ መሆናቸው ሲነገር ለከፍተኛ የደን ጭፍጨፋና ውድመት መጋለጣቸው ተነግረዋል።

ለሶስት ቀናት በሚቆየው የኪንሻሳው ክልላዊ የመሪዎች ጉባኤ መክፈቻ ላይ በርካታ ተናጋሪዎች በደኑ ዙሪያ የሚኖሩ ሰዎች ፍላጎት ከግምት ውስጥ መግባት እንዳለበት አሳስበዋል። በአፍሪካ መንግስታዊ ያልሆነው የምግብ ሉዓላዊነት ድርጅት ዋና አስተባባሪ ሚሊዮን በላይም

እንዲሁ ደኑን ለመጠበቅ የምግብ ዋስትናን ማረጋገጥ ወሳኝ መሆኑን ለተወካዮቹ ተናግረዋል። ሰዎች ምግብ ፍለጋ ደኑን ያወድማሉ ያሉት አቶ ሚሊየን በኮንጎ ተፋሰስ ውስጥ ለደን ጥበቃ ብዙ ድጋፍ አለ፣ ለህዝቡ የምግብ ስርዓት ግን ያለው ድጋፍ በጣም ትንሽ ነው ማለታቸው ተዘግቧል። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው።

በኮንጎ ምስራቃዊ ክፍል የተባበሩት መንግስታትን በመቃወም አደባባይ የወጡ የሃይማኖት ቡድን አባላትን ለማስቆም ከሞከሩ ወታደሮች ጋር በተፈጠረ ግጭት ቢያንስ አስር ሰዎች መሞታቸው ተነገረ። የተቃውሞ ሰልፉን ያገዱት በየጎማ ከተማ ባለስልጣን መሆኑ ተገልጿል። የሆስፒታል ሰራተኞች በአደጋው 33 ሰዎች መቁሰላቸውን ተናግረዋል።

ተቃውሞው የተነሳው ቀደም ሲል በተደረገ ጥቃት የእምነት ቡድኑ አባላት የሆኑ ስድስት ሰዎች በኮንጎ ወታደሮች ተገድለዋል የሚል ክስ በመሰማቱ መሆኑ ተነግሯል። የተባበሩት መንግስታት ወታደሮች በአካባቢው ሰላምን ለማስፈን እየሰሩ አይደለም የሚል ተቃውሞ የተቃውሞ ትችት እየገጠማቸው መሆኑም ተመልክተዋል።

ዩክሬን በርካታ ሰው አልባ አውሮፕላኖችን ወይም ድሮኖችን በምሽት አሰማርታ ምዕራብ ሩሲያ የሚገኙ ወታደራዊ ይዞታዎችን ማጥቃቷን የሩሲያ ባለስልጣናትና የዜና አውታሮች ዛሬ አስታውቀዋል። የሩሲያ ዜና አገልግሎት ታስ እንደዘገበው ድሮኖቹ ሩሲያን ከኢስቶኒያና ላቲቪያ ከሚያዋስናት ድንበር አቅራቢያ ያለውን አውሮፕላን ማረፊያ

አጥቅተዋል። በጥቃቱም ከፍተኛ ቃጠሎ የተነሳ ሲሆን አራት የጦር ማጓጓዣ አውሮፕላኖች መጎዳታቸውን ዘግበዋል። ዛሬ ረቡ ጠዋት የተካሄደው ድብደባ ምንም እንኳ በሰው ላይ ያደረሰው ጉዳት መኖሩ ባይገለጽም ከ18 ወራት በፊት ከተጀመረው የዩክሬን ጦርነት ወዲህ በሩሲያ ምድር የተፈጸመ ትልቁ የድሮን ጥቃት መሆኑን የአሶሲየትድ ፕሬስ ዘግቧል።

የዩክሬን ባለስልጣናት ሩሲያ ምሽቱን ባካሄደችው ከባድና የተቀናጀ ጥቃት ኪቭን በድሮኖችና ሚሳይሎች በመደብደብ ሁለት ሰዎች መግደሏን አስታውቀዋል። ዩክሬን የሞስኮን ኃይል ለማስወጣት የመልሶ ማጥቃት ዘመቻ በመጀመሪያዋ

ሩሲያ ላይ የሚደርሰው የአየር ላይ ጥቃት መባባሱ ተዘግበዋል። ኪቭ በምስራቅና በደቡብ ዩክሬን የግንባር መስመሮች በስተጀርባ ባሉት የሩሲያ ወታደራዊ ይዞታች ላይ ያነጣጠረ ጥቃት እያካሄደች መሆኑም በአሶሲየትድ ፕሬስ ዘገባ ተመልክተዋል። በዩናይትድ ስቴትስ ፍሎሪዳ ግዛት ዛሬ ረቡ

ኢዳሊያ የተሰኘ ስያሜና ሶስተኛ ደረጃ የተሰጠው ከፍተኛ የአውሎ ነፋስና ዝናብ አደጋ ማድረሱ ተነገረ። ኢዳሊያ ዝቅ ባሉ አካባቢዎች የሚገኙ ማህበረሰቦችን ለከፍተኛ አደጋ ያጋለጠ መሆኑ ተመልክተዋል። በሜክሲኮ ባህረ ሰላጤ በአንድ ሌሊት ወደ ሰሜን አቅጣጫ ያመራው አውሎ ነፋስ በሰዓት 195 ኪሎ ሜትሮችን እንደሚጓዝ ተነግረዋል። ብዙ የባህር ዳርቻ ከተሞች የሚገኙ ጎዳናዎች በጎርፍ የተጥለቀለቁ ሲሆን

170ሺ ነዋሪዎች የኤሌክትሪክ ኃይል ማጣታቸው ተመልክተዋል። የአየር ትንበያ ባለሙያዎች እንደሚናገሩት አብዛኞቹ አካባቢዎች ከ10 እስከ 20 ሴንቲሜትር ዝናብ ሲያገኙ፣ ሌሎች የተወሰኑ አካባቢዎች ደግሞ እስከ 30 ሴንቲሜትር ሊደርስ ይችላል ተብሏል።

ምንም እንኳ ኢዳሊያ ወደ ማዕከል አካባቢዎች እየገባ ሲመጣ የበለጠ እየተዳከመ ቢሄድም በደቡባዊ ጆርጂያና በጆርጂያ የባህር ዳርቻ ወይም በደቡብ ካሮላይና የባህር ዳርቻ አቅራቢያ ዛሬ ማምሻው ላይ ከፍተኛ አውሎ ንፋስ ሊያስከትል እንደሚችል ትንበያዎች ተናግረዋል። በአውሎ ንፋሱ ከፍተኛ ጉዳት የደረሰባቸው አካባቢዎች ከመሬት ከ እስከ አምስት ሜትሮች የሚደርስ የውሃ መጥለቅለቅ ሊያገኛቸው እንደሚችል ተገልጸዋል።

በመጨረሻም የጃፓኑ ጠቅላይ ሚኒስትር ፋሚዮ ኪሻዳ ከጃፓን የኒውክለር ጣቢያ ወደ ባህር ተለቋል የተባለውን የሬዲዮ አክቲቭ ተከትሎ ሁሉም የጃፓን ባህር ሁሉም የጃፓን ባህር ምግቦች ወደ አገሯ እንዳይገቡ ቻይና የጣለችውን እገዳ ለማስተባበልና እገዳው የተጣለባቸውን የአካባቢ ነዋሪዎች ለመደገፍ ዛሬ ረቡዕ በጽሕፈት ቤታቸው የሳሺሚ ምሳ ግብዣ ማድረጋቸው ተነገረ።

ጠቅላይ ሚኒስትሩ ሚኒስትሮቻቸውን በመጋበዝ ከፋኩሺማ ግዛት የተገኙ የሳሺሚ የባህር ምግቦችን ሲመግቡ በቴሌቪዥን አሳይተዋል። የጃፓን ኢኮኖሚ ንግድና ኢንዱስትሪ ሚኒስትር ያሱቶሺ ኒሺ ሙራን ጨምሮ የፋይናንስ ሚኒስትሩና ሌሎች ባለስልጣኖች በመሳግብዣው መገኘታቸው ተዘግበዋል። ቻይና በጃፓን የባህር ምግቦች ላይ እገዳውን የጣለችው

ፋኩሺማ ዳይቺ በሚገኘው የኒኩለር የኃይል ማመንጫ ላይ እንደ ኤሮፓ አቆጣጠር በ2011 ከደረሰው ከፍተኛ የተፈጥሮ ጉዳት በኋላ ጃፓን ካለፈው ሳምንት ሐሙስ እንደ ኤሮፓ አቆጣጠር ከናሐሴ 24 ጀምሮ የአካባቢውን ውሃ ቀስ በቀስ መልቀቅ በመጀመሯ እንደሆነ ተነግረዋል። በኒኩለር ተቋሙ አካባቢ በተደረገው ምርመራ ምንም አይነት የራዲዮ አክቲቭ ንጥረ ነገር አለመገኘቱንና የውሃው ደህንነት የተጠበቀ መሆኑንም ጃፓን አስታውቃለች።

በጃፓኑ ተቋም የደረሰው አደጋ ከዛሬው 25 ዓመት በፊት በቸርኖቢል ከደረሰው ወዲህ በኒኩለር ኃይል ማመንጫ ተቋም ላይ የደረሰው ከፍተኛ አደጋ መሆኑ ተመልክተዋል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚሁ ተጠናቋል። ከምሽቱ ከቀሪዎቹ የምሽቱ ፕሮግራሞቻችን ጋር አብራችሁን ቆዩ። ጤና ያስጥልን።

ደረጀን ለዓለም ዜናዎቹ አመሰግናለሁ። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ረቡዕ ነሐሴ 24 2015 ዓም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁት ያላችሁት። በምስልና ድምጽ ቅንብር ሲሳይና ግርማ አብረውን ያመሻሉ።

በዝግጅቶቻችንን ከራዲዮ፣ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይም በቀጥታ እየተላለፈ ይገኛል። አሁን ወደ አብየር ዘገባ እንለፍ።

በአማራ ክልል በሀገሪቱ የመከላከያ ኃይልና በፋኖ ታጣቂዎች መካከል የተስፋፋው ትጥቃዊ ግጭት በግብርና ስራቸው ላይ ተጽዕኖ እንደፈጠረባቸው በሰሜን ሸዋና በደቡብ ወሎ ዞኖች የሚገኙ አርሶ አደሮች አስታወቁ። ከዘገየው የአፈር ማዳበሪያ ቅርቦት በተጨማሪ በተለያዩ አካባቢዎች በተስፋፋው የትጥቅ ግጭት የእርሻ ማሳቸውን በትኩረት እንዳይንከባከቡ እያናጠባቸው እንዳለና

ለምርት እጥረትም ሊዳረጋቸው እንደሚችል አስተያየታቸውን የሰጡ አርሶ አደሮች ስጋታቸውን ገልጸዋል። ከአማራ ክልል ግብርና ቢሮ ዝርዝር መረጃዎችን ለማግኘት ያደረግነው ጥረት አልተሳካም። ሆኖም አዲሱ የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደ የጸጥታ ስጋቱ በመኸር ሰበል ልማት ላይ ተጽዕኖ እንዳሳደረ ከካቢኔያቸው ጋር ባካሄዱት ውይይት አረጋግጠዋል። መስፍን አራጌ ተጨማሪ ዘገባ አለው።

ተኩስ ልውጥ ከተደረገባቸው የአማራ ክልል አካባቢዎች በሰሜን ሸዋ ዞን የምትገኘው የአንጾኪያ ገምዛ ወረዳ አንዷ ናት። በዚህ አካባቢ ከደረሰው ሰብአዊና ቁሳዊ ጉዳት ባሻገር በግብርና እንቅስቃሴው ላይ ተጽዕኖ እንደደረሰ ወላጆቻቸው በግብርና የሚተዳደሩና በወረዳው መኮያ አካባቢ የሚኖሩ አስተያየት ሰጪ ተናግረዋል። በአንጾኪያ ገምዛ ወረዳ አካባቢ ከዛሬ እና እስከ ትናንትና ምሽት ድረስ ከባድ መሳሪያ ድምጽ እየተሰማን ነበረ። ይሄ አካባቢው በዓመት ሶስት ጊዜ የሚመረትበት አካባቢ እና እንደውም ከክልሉ

ከፍተኛ እንደ ወረዳ አካባቢ እንኳን ሳይሆን ከክልልም አካባቢ የሚወዳደረው የሌለ የግብርና ሙያ የሚሰራበት አካባቢ ነው። ያለ አካባቢ በግብርና ስራ የሚተዳደር ነው። አሁን ወደ አዝመራ የሚሄድ ገበሬ የለም። ሁሉም በቤት ውስጥ ተኮራምቶ እርሻው በአረም እየተበላ እንዲሁም አዝመራ ራሱ ያልያዘበት ሁኔታና አዝመራው የእጅ ስራ የሚያስፈልግበት ሰዓት ነው አሁን ሰዓቱ። ስለዚህ ገበሬውም እየተሰማራ አይደለም። የከፍተኛ መሳሪያ አፈሙዛቸው ላይ ተደቅኖባቸው ገበሬዎች ተሰማርተው ስራቸውን መስራት አልቻሉም። እናቶች ደግሞ በቤት ውስጥ ሆነው የሚጠበቅባቸውን

ሰውና ትነት ስራ ሰርተው ባሎቻቸውን ልጆቻቸውና ወደ ስራ የሚሰማሩ አካላቶችን ማስተማራት አልቻሉም። ከራሱ ከግብርናው ስራ ጋር ተያይዞ አለመሰራት የተቻለ ከፍተኛ የማዳበሪያ ጥረት አለ። ግብርናዎች ማዳበሪያውን አቅርቦ ስራውን ማሳለጥ አልቻሉም። ያው እንግዲህ አቅርቦ አቅርቦት እስከሌለ ድረስ ስራቸውን በትክክል ባለመስራታቸው የተነሳ ቀጣይ የምርት ጣቱ በጣም ከፍተኛ እንደሚያሽቆለቁልና እንደውም እስከ ዛሬ ተጠብቆ የነበረውን ስደት ወደዛ የሚሄድበት ሁኔታ ነው የሚታየው። ስማቸው እንዳይጠቀስ የጠየቁ በቦረና ወረዳ ቀበሌ ሰላሳ

ሶስት ነዋሪ የሆኑ አርሶ አደር የማዳበሪያ አቅርቦት እጥረትና መጓተት ችግር ሳይፈታ በሁለቱ የታጠቁ ወገኖች መሀል የተቀሰቀሰው የተኩስ ልውውጥ ችግሩን አባብሶታል ብለዋል። አርሶ አደሩ አሁን የሚያርምበት ዘር የሚዘራበት ታጥቆ የሚወጣበት ነው። ወደ ከሰብ አሁን ሰሞኑ በተፈጠረው ግርግር በማዳበሪያ አጥሮት በተለይም ዩሪያ ማዳበሪያ የሚባለው ለቡቃያ ላይ የሚረጨው በሱ አካባቢ ላይ ሰው ውጭ ነገር ሳያገኝ ይህ ግርግር መጥቶ አርሶ አደሩ ቅሬታና መጉላላት አለበት።

ምርትና ምርታማነት እንደሚቀንስ በደንብ ስጋት እንዳለበን። የጸጥታው ችግር በግብርናው እንቅስቃሴ ላይ ስላስከተለው ተጽዕኖ የክልሉን ግብርና ቢሮ ምላሽ ለማግኘት ያደረግነው ተደጋጋሚ ጥረት አልተሳካም። አዲሱ የአማራ ክልል ርዕሰ መስተዳደር አረጋ ከበደ ለካቢኔ አባሎቻቸው ሰሞኑን በሰጡት ማብራሪያ ግን የተፈጠረው የጸጥታ ስጋት በአንዳንድ አካባቢዎች ለአርሶ አደሩ የሚቀርበው የማዳበሪያ ስርጭትን እንዳስተጓጎለውና ይህም የመኸር ሰብል ልማት ላይ ተጽዕኖ ማሳደሩን ገልጸዋል። የደቡብ ወሎ ዞን ግብርና መምሪያ ምክትል

ተላላፊ ደመቅ አድማሱ ለቪኦኤ በሰጡት አስተያየት በተለይ የጸጥታ ችግሩ በተስተዋለባቸው የዞኑ ምዕራባዊ ወረዳዎች አካባቢ የግብርና ግብአት ለማቅረብና ሙያዊ ድጋፍ ለመስጠት ተቸግረው እንደነበር አውስተዋል። የጸጥታ ችግሩ ልክ እንደ ማንኛውም ስራ ግብርና ስራ ላይም አሉታዊ አስተዋጽኦ አለው። ከላይ እስከታች ያለው የግብርና መዋቅር ወደ አርሶ አደሩ ወረድ ብሎ በማሳ ተገኝቶ

ድጋፍና ክትትል በማድረግ በኩል በተለይ ምዕራብ ወረዳዎች አካባቢ ችግር ነበር። አሁን ላይ እየተስተካከለ የመጣ ቢሆንም ወደ ታች የግብአት በማጓጓዝ ረገድም እንደዚሁ እስኪል ነው። ዩሪያ ማዳበሪያ ወደ ወረዳዎች ለማድረስ ያልቻልንባቸው ወረዳዎች አሉ። ሀያ ወረዳዎቹ መካከል በቅርብ ጊዜ የተስተካከላለ

ሲል ነው። ወደ ሁለት ወረዳዎች ማዳበሪያ ማስገባት አልቻልንም። ወረና መካነ ሰላምና አማራ ሳይንት ላይ አሁን ባለው ሁኔታ ከትላንት ወዲህ በወረና መካነ ሰላም ላይ አንጻራዊ ሰላም ስላለ ወደ ታች ለማውረድ ዝግጅት እያደረግን ያለንበት ሁኔታ ነው ያለው። ደቡብ ወሎ ዞን ስንዴ አምራችነቱ በሚታወቀው ጃማ ወረዳ የሚኖሩ ሌላው የስማቸውን መጠቀስ ያልተስማሙ አርሶ አደር ማዳበሪያው ወቅቱን ጠብቆ አርሶ አደሩ ጋር አለመድረሱ ያስከትለውን ተጽዕኖ ሲያስረዱ

ያው የማዳበሪያ ግባት ወቅቱን ጠብቆ ባለመግባት እንጂ ገብቷል፣ ማዳበሪያ ደርሶናል። ያው ወቅቱን ያልጠበቀ ሆነ፣ ግን አስቸካች እኮ ናት። በጣም ያንን ስንጠብቅ መጣለን። አሁን የሚድረሰኝ የሚድረሰኝ ህዝብና ህዝብ አመራርና ህዝብ እርስ በርስ ስለሆነ አልተጋደልንም፣ እንደተጋደልን ነው። ዞሩ ሁሉ አንድ ጊዜ ድረሰን ስንል፣ አመራርን ተጨነቀ። ምክትል መምሪያ ኃላፊው በዚህም ላይ ምላሽ አላቸው። የማዳበሪያ አቅርቦት ጋር በተያያዘ መዘጊቶች የተስተዋሉ መሆኑ

ግልጽ ነው። እንደ ሀገር የገጠመ ችግር ነው ብዬ ነው የማስበው። እንደኛ ዞን እንደዚሁ ዘግይቶ የመጣበት ሁኔታ ነበር። ይሁን እንጂ ይህንን ለማስተካከል የመጣልን ማዳበሪያ ቅድሚያ ፈጥነው ለሚዘሩ አካባቢዎች ተደራሽ እያደረግን ቆይተን

ዘጊቶ የመጣውን ደግሞ ዘጊተው ብሎ የሚዞሩ ወረዳዎች በተለይ ምዕራቡ አካባቢ ላይ ዘጊተው ከመዝራታቸው ጋር በተያያዘ የዘጊቶ የመጣው ማዳበሪያ ወደታች ለማድረስ ጥረት አድርገናል። ተፈቅዶ ወደ ዞኑ ከገባው ሶስት መቶ ሀያ ሺ ኩንታል ማዳበሪያ ውስጥ ሶስት መቶ አስር ሺውን በተዋረድ ባለው መዋቅሩ መምሪያው ማውረዱን አቶ ደመቀ አመልክተው በመካነ ሰላምና ሳይንት አካባቢዎች ሰላሙ ከተስተካከለ ቀሪው እንደሚከፋፈል አስታውቀዋል። ዞኑ የሚያስፈልገው የማዳበሪያ መጠን ግን ከአምስት መቶ ሺ ኩንታል በላይ እንደሆነ

አቶ ደመቀ ጠቁመዋል። የቦረናው አስተያየት ሰጭ አርሶ አደርም እንደ ወትሮ ባይሆንም በአካባቢው አንጻራዊ ሰላም አለ ይላሉ። ይህ የግጭቱም ሁኔታ አሁን ተወሰነ መረጋጋት አለ። አሁን አርሶ አደሩ ወጥቶ መግባት እየቻለና ወደ ከሰው የተመራ ስራውን እየሰራ ያለበት ሁኔታ ነው ያለው። በሌላ በኩል የጸጥታ ስጋቱ የሸቀጥና የመሰረታዊ አገልግሎት አቅርቦቶች ላይ ተጽዕኖ እንዳስከተለ የሚናገሩት የአንጾኪያ ገምዛው አስተያየት ሰጭ ናቸው።

ነጋዴ የሚያመጣበት ቦታ የለም። በተለይ የሆነ ችግር እንኳን ቢፈጠር መንገዶች በሙሉ የኦሮሚያ ዞን አዋሳኝ አይደለም አካባቢው አዋሳኝ ላይ እነሱ መጥተ መንገዱን ዘግተውታል። አንድ መንገድ ብቻ ናት። ደግሞ የሆነ ችግር እንኳን ቢፈጠርብን ወደ ደሴ ሆስፒታል ወደ ኩምቦቻ ሆስፒታል የምንሄድበት መንገድ አምቡላንሶች ሄደው እንኳን መድኃኒቱን ማምጣት አልተቻለም። መኪኖች እንዳይሄዱ እየተፈተሹ ነው የሚሄዱት። እርጉዞች እንኳ በስነ ስርዓቱ መውለድ የማይችሉበት ደረጃ ላይ ያለ ነው። ኢቨን እንግዲህ የእነሱ ስራ ይታወቃል። ሀያ አራት ሰዓት ሙሉን አገልግሎት የሚሰጡት አስራ ሁለት ሰዓት ከሆነ መንቀሳቀስ አይችሉም። ሄደው ከሌላ ቦታ

ከደሴ ነው ያው መድኃኒቶች አብዛኛው ነው የሚገቡት። ከዛ እንኳን ሄደው ማምጣት አልቻሉም። አምቡላንሶች አሁን ጭነው እየሄዱ መንገድ እየወለዱባቸው ራሳቸው እዛው እያስወለዱ እየተመለሱ ያለበት ሁኔታ ነው፣ መንገድ ላይ እየወለዱ

አዲሱ የአማራ ክልል ርዕሰ መስተዳደር አረጋ ከበደም ወደ ክልሉ የሚገቡ ነዳጅና ልዩ ልዩ የኢንዱስትሪ ውጤቶችን ጨምሮ ሸቀጦችና የፍጆታ ምርቶች በጸጥታው ስጋት ምክንያት በሚፈለገው ደረጃ እንዳይገቡ ጫና መፍጠሩን አመልክተዋል። ይህ በእንዲህ እንዳለ በተባበሩት መንግስታት የሰብአዊ መብቶች ከፍተኛ ኮሚሽነር ጽህፈት ቤት ከሐምሌ ወር ጀምሮ በመከላከያና በፋኖ ታጣቂዎች መካከል በተቀሰቀሰ ግጭት 183 ሰዎች ስለመገደላቸው በኢትዮጵያ አንዳንድ ክልሎች እየተባባሰ ያ

ለው የሰብአዊ መብት አጠባበቅ ሁኔታም እንደሚያሳስበው መግለጹን ትናንት መዘገባችን ይታወሳል። ለአሜሪካ ድምፅ ለተጠናቀረው ዘገባ መስፍን አራጌ

ሚገኘው የአሜሪካ ድምፅ ራዲዮ የሚተላለፈውን የረቡዕ ምሽት ስርጭታችንን ነው። ቀደም ሲል የተከታተላችሁት የአብይር ዘገባውን ነው። የትንታኔው መጽሄት ይቀጥላል። በትግራይ ክልል የተለያዩ አካባቢዎች እየታዩ ያሉ የጸጥታ ችግሮች

የማህበረሰብ ስጋት የሚሆኑበት ደረጃ ላይ እንደደረሱ የገለጹ ነዋሪዎች በክልሉ የህግ የበላይነት እንዲከበር ጠይቀዋል። የክልሉ ሴቶች ማህበር ባወጣው መግለጫ በአሁኑ ጊዜ በክልሉ በነፍሰ ጡር ሴቶች ላይ ሳይቀር ግድያን ጨምሮ አጸያፊ ወንጀሎች እየተፈጸሙ በመሆኑ መንግስት በጥፋተኛ አካላት ላይ እርምጃ ሊወስድ ይገባል ብሏል። በክልሉ የሚንቀሳቀሰው አረና ለዲሞክራሲና ለሉዓላዊነት ፓርቲ በበኩሉ ችግሮቹ የተባባሱት

የክልሉ ጊዜያዊ አስተዳደር የህዝብ ቅቡልነት በማጣቱ እንደሆነ ገልጿል። ሁሉንም ያካተተ ጊዜያዊ አስተዳደር ዳግም ለመመስረት እንደሚያስፈልግም አመልክቷል። ሙሉጌታ ጽባ ዝርዝራለው

በትግራይ ክልል የዘንድሮ የአሸንዳ በዓል ሶስተኛና የመጨረሻው አከባበር ቀን በመቀለ ቀደማዊ ወያነ ክፍለ ከተማ ዳዕሮ በተባለ የምሽት መዝናኛ ቦታ አንድ ግለሰብ የተጣላትን ፍቅረኛውን ከሌላ ሰው ጋር ሁና በማየቱ በቅናት ተነሳስቶ እንደ ወረወረው በተገለጸ የእጅ ቦምብ የሰዎች ሕይወት አልፏል። የአካል ጉዳትም ደርሷል። በወንጀል አድራጎቱ የተጠረጠረው ሙልጌታ ካልአዩ የተባለው ግለሰብ በፖሊስ ቁጥጥር ስር እንደዋለ የከተማ ፖሊስ ባለፈው ሳምንት

መጨረሻ መግለጹ ይታወቃል። በተመሳሳይ ከአስር ቀናት በፊት በከተማዋ አድ ሐውሲ በተባለ መንደር ለጊዜው ማንነታቸው ያልታወቁ ግለሰቦች ዘውዶ ሀፍቱ የተባለችን ወጣት ወደ መኪና ጎማ ጎትተው በማስገባት ሕይወቷ ባሰቃቂ ሁኔታ እንዲያልፍ አድርገዋል። እነዚህና

ሌሎች በክልሉ እየታዩ ያሉ ለደህንነት የሚያሰጉ የጸጥታ ጉዳዮች መነጋገሪያ ሆነው ሰንብተዋል። በዘውዱ ሀፍቱ ላይ ግድያ ሲፈጸም ባይኑ ማየቱን የሚናገሩ መልአኩ ነጋ የተባለ የከተማዋ ነዋሪ ተጠርጣሪዎቹ የተጠቀሙበት ተሽከርካሪ የመለያ ታርጋ እንዳልነበረው ገልጸዋል። እንዲህ አይነቱ የጠራራ ፀሐይ የወንጀል አድራጎት ለራሱም ስጋት እንደፈጠረበት የአይንማኙ

አስረድቷል። በአይኔ ያየሁት ሊባኖስ ሆቴል ውስጥ ነበርን። ልክ ወጥተን አንድ ሰዓት ይሆናል የማታ ማለት ነው። በጸጉራ ነው በጋቢና ወጥቶ ሲጎትታት በአይናችን ያየ ነው። በጣም የሰው ልጅ ይህን ያክል እንዴት ነው እንደዚህ ሊጨክን የቻለበት? በአይኔ ያየሁት ነገር ነው። እንደዛ አይነት ድርጊት የፈጸሙ ሰዎች ደግሞ እስካሁን አልተገኘም። የሚያሳዝን ሁኔታ። መኪና እንደ ፒክአፕ ነገር ናት። ታርጋ ያላትም ፓትሮል የምንላቸዋለሁ፣ ለአምቡላንስ፣ ለውትድርና ምናምን የምንጠቀምባቸው መኪኖች ናቸው። ነጭ መኪና በጣም ፈጣኝ ነው

በእንደዚህ አይነት ፍጥነት ታርጋ አልነበረው። ሊያዝም አልተቻለም። የገጩት ሰዎች እንደዛ ድርጊት የፈጽሙ አሰቃቂ ነበር በጣም ከራሴ እጀምራለሁ። እህቴ ናት የምትደፈረው፣ ወንድሜ ነው እየተገደለ ያለው ብለ ህብረተሰቡን፣ እንደዚህ አይነት በጣም አሰቃቂ ድርጊት የሚፈጽሙ አካላት ተከታትሎ ወደ ህግ ማቅረብ የህብረተሰቡ

ብዬ ነው ማስበው። ህብረተሰቡ የጸጥታ ችግሮች ለመፍታት የሚደረገውን ጥረት እንዲያግዝ የጠየቀው መልአኩ በደል የፈጸሙትን ሰዎች ደግሞ በህግ መዳኘት እንደሚያስፈልግ አመልክተዋል። አያይዞም ለወጣቶች የስራ እድል የመፍጠርና ስነ ልቦናቸውን የመገንባት ተግባር በአግባቡ መፈጸም እንደሚኖርበት ገልጿል። የአረና ትግራይ ለዲሞክራሲና ለሉዓላዊነት ፓርቲ በቅርቡ ባካሄደው ጉባኤ በሊቀመንበርነት የመረጣቸው አቶ አምዶም ገብረስላሴም በክልሉ የጸጥታና የመልካም አስተዳደር ችግር

በስፋት እየታየ እንደሆነ አስታውቀዋል። ይህንንም ያሳያሉ ያሏቸው አስረጃዎች በዝርዝር ጠቅሰዋል። የትግራይ ህዝብ ከቀን ወደ ቀን ችግሮችን እየባሰበት ነው እየሄደ ያሉት፣ እርዳታው ስለዘረፉት ህብረተሰቡ በአግባቡ እርዳታ ማግኘት አልቻለም። ሌላው ደግሞ የጸጥታ ችግር ሲኖር ደግሞ በሁለት መልክ ማየት እንችላለን። አንድ በወራሪ ኃይሎች የተያዙ ግዛቶች ከፍተኛ

ወንጀሎች እየተፈጸሙ ነው። አሁን ከምዕራባዊ ዞን ብንወስድ ባለፈው እንደ አዲስ እንቅስቃሴ እንደተጀመረ ይሄ የማሰር የመግደል፣ የመዝረፍ ሁኔታ እንዳለ ከዛ በርካታ መረጃዎች ይደርሱናል። ሊገደሉ ከነበሩትም በፌዴራል መከላከያ ኃይልም ደርሶላቸው መከላከያ ደርሶላቸው ወደ ሸራሮ ተሻግረው ህይወታቸው

ያተረፉ የእነሱ ምስክርነትም አንዱ ማሳያ ነው። በተለያየ አካባቢም ተመሳሳይ መረጃ ይደርስናል። እዚህ በትግራይ ጊዜያዊ መንግስት ያለው አካባቢ ደግሞ የጸጥታ ችግር አለ። የመገዳደል፣ የመዝረፍ፣ የአካል መጉደል ነገሮች አሉ። የቲዲኤፍ አባላት የህክምና አገልግሎት እያገኙ አይደለም። የሚበሉት፣ የሚለብሱት አጥተው በተደጋጋሚ ጊዜ ሰላማዊ ሰልፍ እያካሄዱ ነው። የነዚህ ታጋዮች ጥያቄ ሰምቶ

በአግባቡ የሚያስተናግድ መንግስት የለም። በተጨማሪም እንደነ ዘውዱ በአደባባይ ገድለው እስከመሄድ የደረሰ ወድማት አካባቢ ሲሆን ደግሞ በጣም ከፍተኛ የሆኑ ግድያና ዘርፊያዎች አሉ። ስለዚህ ህዝባችን ወጥቶ መግባት አልቻለም። በሰላም ወጥቶ በሰላም መግባት አልቻለም። ችግሮቹ በስፋት የቀጠሉት የክልሉ ጊዜያዊ አስተዳደር በህዝቡ ቅቡልነት በማጣቱ እንደሆነ አቶ አምዶም ገልጸው

ሁሉንም ያካተተ ጊዜያዊ አስተዳደር መመስረት እንደሚያስፈልግ አመልክተዋል። ህብረተሰቡም በመንግስቱ የሚያገኘው አገልግሎት አለመኖሩ የእርዳታም የሌሎች ቢሮክራሲም የመንግስት ሰራተኛም ደግሞ እዛ አያገኝም። የተለያዩ ችግሮች የተፈናቀለ ህዝብ አለን። ይሄ ተጨምሮበት በርካታ በትግል የነበሩ ያለምንም ድጋፍ

ወደ ህብረተሰቡ እየተመለስ ያሉ የትዲኤፍ ታጋዮችም አሉ። ብዙ ወጣቶችም ስራ የላቸውም እና ትላልቅ የሆኑ ማህበራዊ ቁሶች፣ ኢኮኖሚያዊ ቁሶች አሉ። በዚህ ምክንያት መንግስቱም ኢፌክቲቭ አይደለም፣ ይሄ ነገር ለማስተዳደር ብቃት የለውም። ለጸጥታው፣ ለመልከም አስተዳደሩ፣ ሌሎች ችግሮችም መፍትሄ የሚሰጥ አካል ባለመኖሩ ችግሮችን በጣም ተስፋፍተዋል። ስለዚህ ለዚህ ችግሮች ለመፍታት መጀመሪያ በፕሪቶሪያ ሰላም ውል መሰረት

አሳታፊና አቃፊ የሆነ የጊዜያዊ የሽግግር መንግስት መቋቋም አለበት። አሳታፊ አይደለም ይሄ ተቋቁሞ ያለው። ስለዚህ እንዳዲስ እንደገና መመስረት አለበት ነው። አዎ፣ እንደዚህ ዳግም ካልተዋቀረ፣ ዳግም መንግስት ካልተመሰረተ፣ በዚህ ያለው መንግስት ሰላም፣ መልከም አስተዳደር፣ ልማትም የማቋቋም ስራም ሊሰራ አይቻልም።

ለአሜሪካ ድምፅ አስተያየቱ የሰጠው ተስፋይ ጽጋቡ የተባለ ሌላ የከተማዋ ነዋሪ በበኩሉም ህግ እየተከበረ አይደለም። ስለዚህ ጥብቅ አድርጎ እንዲይዝ እነዚህ ገበን የሰሩ ደግሞ ወደ ህግ ማቅረብ አለበት። ሌላውም በቃ በጣም ስጋት አለው። ማታ ስትሄድ በጣም ያስፈራል፣ በቃ አካባቢው ማለት ነው

ዘርፊያውም አለ እኳ ገጥሞኛ አያውቅም። ሌላ ሰዎች ሲያወሩ ከሰማቸው ግን በጣም ብዙ እንትን ጭዌ ይወጋሉ ምናምን ምናምን የሚል ወሬ ስላለ አሁን ህብረተሰቡ በጣም እየፈራ ነው ያለው። ደግሞ በትክክሉም ጭዌ የተወጋ ብዙ ሰው አለ። ስለዚህ መንግስት በጣም በዚህ ጉዳይ ላይ

እርምጃ እንዲወስድለት ነው። በክልሉ ወቅታዊ የጸጥታ ጉዳዮች ለብዙሀን መገናኛዎች መግለጫ የሰጡት የትግራይ ሴቶች ማህበር ስራ አስኪያጅ ወይዘሮ አበባ ኃይለ ስላሴ በክልሉ የተባባሰው የጸጥታ ችግር በአፋጣኝ መፍትሄ ካልተሰጠው የከፋ ሁኔታ ሊያስከትል እንደሚችል ከትናንት በስቲያ ለክልሉ ብዙሀን መገናኛ በሰጡት መግለጫ አስገንዝበዋል። መንግስትም የህግ ልዕልና ሊያስከብር እንደሚገባ አሳስበዋል። አብ ልዕሊ ደቂ አንስትዮ ትግራይ መሰከፍቲ ዝኮኑ

ግፍዕታት ይረአዩ ኣለው እዮም። በትግራይ ክልል የተለያዩ አካባቢዎች በሴቶች ላይ አጸያፊ ግፎች እየተፈጸሙ ናቸው። በነፍሰ ጡር እናቶች ላይ ሳይቀር የሚፈጸሙ ግድያዎች እየተበራከቱ ናቸው። በባህላችንና በእድሜ ዘመናችን

አይተነውም ሰምተነውም የማናውቀውን አስነዋሪ ድርጊት ነው። ህዝቡ ድርጊቱን በማውገዝ ሳይወሰን ወንጀለኞችን በቁጥጥር ስር እንዲያውል ማገዝ ይኖርበታል። የወንጀል ድርጊቱ እየተባባሰ ከሄደ አስጊ ነው። በሌላ በኩል ፖሊስ፣ አቃቢ ህግና ፍርድ ቤት ለእንዲህ አይነት ወንጀሎች ከፍተኛ ትኩረት ሰጥተው እርምጃ መውሰድ ይኖርባቸዋል። ህዝቡን ከስጋት ነጻ የሚያደርግ የህግ የበላይነት እንዲረጋገጥ ጥሪ

አቀርባለሁ በጉዳዩ ላይ ከክልሉ ጊዜያዊ አስተዳደር አመራሮች አስተያየትና ምላሽ ለማግኘት ስልክ በመደወልና በአካልም በመቅረብ ያደረግነው ጥረት ለጊዜው አልተሳካም። ለአሜሪካ ድምፅ ሙልጌታ ጽቡሃም መቀለም።

በተከታዩ ዘገባ ደግሞ ወደ ኦሮሚያ ክልል እናልፋለን። በኦሮሚያ ክልል የወባ በሽታ እንዳገረሸ የጤና ቢሮ አስታወቀ። በሽታው በክልሉ 16 ዞኖችና በሰባት ከተሞች ውስጥ በወረርሽኝ መልኩ እንደተስፋፋ የጤና ቢሮ የወባ ማስወገድ ፕሮግራም ቡድን መሪ አቶ ጆሃር ቃሲም አስታውቀዋል። ቡድን መሪው እንደገለጹት ካለፈው 2014 ዓም ጋር ሲነጻጸር እየተገባደደ ባለው አመት የበሽታው ህሙማን ቁጥር በሶስት እጥፍ ጨምሯል።

በተለይ በምዕራብ ኦሮሚያ ዞኖች የታማሚዎች ቁጥር ከፍ ማለቱን ጠቅሰው ለመከላከል እየተሰራ እንደሆነ አመልክተዋል። ናኮር መልካ ተጨማሪ ያለው በኦሮሚያ ክልል በምዕራብ ወለጋ ዞን ቆንዳላ ወረዳ የወባ በሽታ በህብረተሰቡ ጤና ላይ ተፅዕኖ እያሳደረ እንደሆነ መሐመድ ጅልቻ የተባሉ ግለሰብ በስልክ ለአሜሪካ ድምፅ ተናግረዋል። እኚሁ ግለሰብ በዚሁ በሽታ ሳቢያ የሶስት ዓመት ሴት ልጃቸውን ባለፈው ሳምንት በሞት እንዳጡ ገልጸዋል።

በበሽታው ህይወቷ ያለፈው ልጄ የሶስት ዓመት ህፃን ነበረች። ያዞራታል፣ ሰውነቷ ያቃጥላል። በጣም ያልባትም ነበር። ሶስት ቀን ነበር የቆየባት ሐኪም ቤት ወስድናት፣ ወባ ነው ብለው መድኃኒት ሰጥተውን ነበር። በወረዳው ጌሚጋባ ቀበሌ ውስጥ እንደሚኖሩ በስልክ የነገሩ ሌላዋ እናትም የሶስት ዓመት ልጃቸው በወባ እንደታመመችባቸው ጠቅሰው በሽታው እየከፋ ነው ብለዋል።

ነን መገራቁ በገራቁ ሶስት አመቷ ነው። ሰውነቷ ያቃጥላል፣ ሆዴን ትላለች፣ ትቅበዘበዛለች። ወደ ሕክምና ወስድናት እየተመለስን ነው። ህመሟ ወባ እንደሆነ ነግረውናል። መርፌ ወግተዋት ካልተሻላት ግን

አምጧት። ብለውናል በሽታው በቀበሌያችን ተስፋፍቷል፣ እየባሰበት ነው። የቆንዳላ ወረዳ ጤና ጽህፈት ቤት ኃላፊ አቶ ዮሴፍ ተርፋሳ የመድኃኒትና አጎበር እጥረት መኖሩን ጠቅሰው ባለፈው አንድ ወር ውስጥ አምስት ሰዎች በበሽታው እንደሞቱ ገልጸዋል። ባለፈው ሶስት ዓመት የአጎበር አቅርቦትና የጸረ ወባ ኬሚካል ርጭት ተቋርጧል። የመድኃኒት እጥረትም ነበረ። ነዋሪው በወባ እየተጎዳ ነው።

ሁለት ነፍሰ ጡር እናቶችና ሶስት ህጻናት በአጠቃላይ አምስት ሰዎች ሞተዋል። ለሞት ያደረሳቸው ምክንያት በፍጥነት ወደ ሕክምና አለመሄድ፣ ሐኪምን በወቅቱ አለማግኘትና የሕመሙን ምልክት በትክክል አለመናገር ነው። አሁን ግን መድኃኒት አለ።

የምራቡን ወለጋ ዞን ጤና ጽሕፈት ቤት ኃላፊ አቶ ሰለሞን ጫላ በበኩላቸው በዞኑ ከ4 ሺህ ሰዎች በላይ በወባ በሽታ እንደተያያዙ አስታውቀዋል። በሽታው ጉዳት እያደረሰባቸው በሚገኙ ወረዳዎች የጸረ ወባ ኬሚካል ርጭት በማከናወንና አጎበር በመስጠት እንዲሁም

ግንዛቤ በመፍጠርና የሕክምና ተግባር በማከናወን ላይ እንደሚገኙ ኃላፊው ገልጸዋል። እየተገባደደ ባለው አመት በክልሉ ያገረሸው የበሽታው ስርጭት ካለፈው 2014 ዓ ም ጋር ሲነጻጸር በሶስት እጥፍ እንደጨመረ የጤና ቢሮው የወባ በሽታ ማስወገድ ፕሮግራም ቡድን መሪ አቶ ጆሃር ቃሲም ገልጸዋል። ምክንያቱንም ሲያብራሩ ኩንተሪ ቤተሮኒ በኦፌንቦሳኖትረታጀታጅሮሆን አማለጅረ የበሽታው ባህርይ መቀየር፣ በአየር ንብረት ለውጥ የሙቀት መጠኑ መጨመር እና

ከክረምቱ ቀድሞ መግባት ጋር ተያይዞ የዝናብ መቆራረጥ ለወባ መስፋፋት ምቹ ሁኔታ ይፈጥራል። የመከላከል ጥረቶች ቢደረጉም የመጨመር እንጂ የመቀነስ አዝማሚያ እያሳየ አይደለም። ባለፈው ዓመት በወባ የተያዘው ሰው ቁጥር 198 ሺህ ነበር። በዚህ ዓመት ግን 659 ሺህ ሆኗል። ባለፉት ሶስት ወራት ውስጥ ብቻ ስርጭቱ 180 በመቶ ጨምሯል። የበሽታው ስርጭት በተለይ በምዕራብ ኦሮሚያ አካባቢዎች የጎላ እንደሆነ

አቶ ጆሀር ጨምረው ገልጸዋል። ኦሮሚያ ኬሳ አነተ ጅዳን ኬሳ አና ገረ በ ተኮፍ ኩደ ተርባ ኬሰት ቢፈ ቤረዳት ሀላ ጌቹ ደንዳ ሙርዳት ሄዳ በአመቱ በኦሮሚያ ክልል በ በአስራስድስት ዞኖች ውስጥ በሚገኙ አንድ መቶ አስራ ሰባት ወረዳዎችና ሰባት ከተሞች በሽታው በወረርሽኝ ደረጃ ተከስቷል። ከዚህም ሰባ በመቶ በምዕራብ ኦሮሚያ ማለትም በአራቱ የወለጋ ዞኖች፣ በምዕራብ ሸዋ፣ በጅማና በኢሉ አባቦር ዞኖች ነው የታየው።

የቀረው ደግሞ በማዕከላዊ ኦሮሚያ ማለትም በምስራቅ ሸዋ፣ በምዕራብ አርሲ እና በምዕራብ ጉጂ ተመዝግቧል። በከተሞች ደግሞ ሻሸመኔ፣ ባቱ፣ ጅማ፣ ነቀምቴና ሌሎችም ከፍተኛ የወባ ስርጭት የታየባቸው ናቸው።

ከባለፈው ሐምሌ ወር አጋማሽ ጀምሮ እስከ ባለፈው ሳምንት ድረስ በወባ በሽታ ለታመሙ ከ172000 በላይ ሰዎች በጤና ተቋማት ሕክምና እንደተደረገላቸው የጠቀሱት አቶ ጆሃር ህይወታቸው ያለፉ ሰዎችም እንዳሉና ቁጥራቸውን ግን በአሀዝ ለመግለጽ አዳጋች እንደሆነ ተናግረዋል። ስለ በሽታው ባህሪ ለህብረተሰቡ ግንዛቤ ከመስጠት ጎን ለጎን አጎበር በማሰራጨትና የጸረ ወባ ኬሚካል ድርጭት በማከናወን እንዲሁም ምርመራና ሕክምና በመስጠት ጉዳቱን ለመቀነስና ለመከላከል ከተለያዩ ግብረሰናይ ድርጅቶች ጋር በትብብር

እየሰሩ እንደሚገኙ ቡድን መሪው ተናግረዋል። በሌላ በኩል በተባበሩት መንግስታት ድርጅት የሰብአዊ ድጋፎች ማስተባበሪያ ቢሮ ዩኖቻ የወባ በሽታ ስርጭት በኢትዮጵያ እየጨመረ እንደሆነ ባለፈው ሳምንት ውስጥ አስታውቋል። ቢሮ በኢትዮጵያ 1.7 ሚሊዮን ሰዎች በወባ በሽታ እንደተያዙና በሪፖርቱ ከተጠቀሱት 1,035 ወረዳዎች ውስጥ አብዛኛዎቹ ተጎጂዎች በድርቅ የተጠቁ አካባቢዎች እንደሆኑ ገልጾ 200 ሰዎች እንደሞቱ ዘግቧል። ሞት ከተመዘገበባቸው መካከልም ደቡብ ምዕራብ ኢትዮጵያ ክልሎች ሲጠቀ

ሲጠቀሱ በጋምቤላና አፋር ክልሎች ውስጥም የወባ ስርጭት እየጨመረ እንደሆነ አስታውቆ ነበር። ለአሜሪካ ድምፅ ናኮር መልካ ካምቦ።

የአሜሪካ ድምጽ ራዲዮ ነው እየተከታተላችሁት ያላችሁት። ወደ ተከታዩ ዘገባ ስናልፍ ደግሞ የሱዳን ጦር ሰራዊት አዛዥና ሀገሪቱን በኦፊሴል የሚያስተዳድረው ጊዜያዊ ምክር ቤት ሊቀመንበር ጀነራል አብደል ፈታህ አልቡርሃን ሰኞ ዕለት በግብጽ ባህር ዳርቻ በምትገኘው የኤል አላሚን ከተማ ከሀገሪቱ ፕሬዚዳንት አብደል ፈታህ አልሲሲ ጋር ተገናኝተው ተነጋግረዋል። ባለፈው ሚያዝያ በሱዳን ጦርነቱ ከተጀመረ ወዲህ ለአልቡርሃን የመጀመሪያው የውጭ ሀገር ጉብኝት ነው ተብሏል።

እንግዶ ወልዴ ዝርዝሩን ይዟል። የሱዳኑ መሪ ጀነራል አብዱልፈታ አልቡራን በግብፁ አልሲሲ ለአንድ አገር መሪ የሚደረግ የክብር አቀባበል ተደርጎላቸዋል። ጦርነቱ ከጀመረ አንስቶ በካርቱም አካባቢ ተወስነው ቆይተው ለነበሩት አልቡራን የመጀመሪያው የውጭ ጉዞ መሆኑ ተጠቁሟል። ሰራዊታቸው ለብቻው ሥልጣንን የመቆጣጠር ፍላጎት እንደሌለው ከጉብኝቱ በኋላ በተዘጋጀ ጋዜጣዊ መግለጫ ላይ አልቡራን ተናግረዋል። ዋናው ግባቸው አራት ወራት የቆየውን ጦርነት

በአስቸኳይ ማቆም እንደሆነም አክለዋል። የሱዳን ጦር ኃይል ብሔራዊ ሰራዊት ነው። ለብቻው ስልጣን የመያዝ ፍላጎትና ሀገሪቱን ላልተወሰነ ጊዜ ማስተዳደር ፍላጎት የለውም። የሱዳን ጎረቤቶችና ሱዳናውያን ላረጋግጥላቸው የምሻው የሱዳን ህዝብ በነጻና ፍትሐዊ ምርጫ መሪዎች እንዲመርጥ ጦርነቱን ለመደምደምና ዲሞክራሲያዊ ሽግግሩን ለማጠናቀቅ እየሞከርኩ መሆኑን ነው።

አልቡራን ያንን ይበሉ እንጂ በሱዳን ጦርነቱ ይልቁንም እየጋመ መምጣቱን ከካርቱም የሚወጡ ወሬዎች ያመለክታሉ። አልሲሲ አልቡራንን በኤል አላሚን አውሮፕላን ጣቢያ ተገኝተው የተቀበሏቸው አልቡራን የሱዳን ሕጋዊ መሪ መሆናቸውን ለማስረገጥ እንደሆነ ግብፃዊው የማኅበራዊ ፖለቲካ አዋቂው ሳይድ ሳድቅ ይናገራሉ። ሳድቅ አስረግጠው እንደተናገሩት በሱዳን እየተካሄደ ያለው ግጭት ለግብፅ ብሔራዊ የጸጥታ አደጋ እንደመሆኑ

አሁን ካለው ወደ ከፋ ሁኔታ ሳይሸጋገር ጦርነቱን ማስቆም ለግብፅ አስፈላጊ ነው። ኢጂፕ ኢስ ሱራንደድ በፊልድ ስታይትስ ሊቢያ፣ ሱዳን አንድ ጋዛ። ግብፅ በሊቢያ ሱዳንና ጋዛ በሚገኙ የከሸፉ መንግስታት የተከበበች ናት። በመሆኑም ግብፅ አንድ ሺህ ኪሎ ሜትር ድንበር የምትጋራ ሱዳን ማዕከላዊ መንግስት እንዲኖራትና የተረጋጋ እንድትሆን ትሻለች። በሱዳን ማዕከላዊ መንግስቱ ከፈረሰ ተጨማሪ ተገንጣ ኃይሎችና ቡድኖች ይፈጠራሉ። ይህ በግብፅ ላይ ተጽዕኖ ያስከትላል።

የሱዳንን ጉዳይ ችላ ካልክ በቢሊዮን የሚቆጠር ዶላር ያስወጣሃል። አልቡራን ከግብፅ በተጨማሪም ምናልባትም በአጭር ቀናት ውስጥ ሳዑዲ አረቢያን እንደሚጎበኙ የግብፅ መገናኛ ብዙሀን በመዘገብ ላይ ናቸው። ተጨማሪ ጉብኝቶች በባህረ ሰላጤው ሊያደርጉ እንደሚችሉም በመነገር ላይ ነው። የተባበሩት አረብ ኤምሬትስ የአልቡራን ተቀናቃኝ የሆኑትን ጀኔራል አምዳን ዳግሎን እንደምትደግፍ ሲታወቅ፣ አቡዳቢ ዳግሎን ወደ ስምምነት እንዲመጡ ግፊት ታደርግ እንደው ግን የታወቀ ነገር የለም።

የተባበሩት አረብ ኤምሬትስ ሊቢያ በሚገኘው የሩሲያው ቫግነር ወታደራዊ ቡድን በኩል ለዳግሎ መሳሪያ ትልካለች ሲሉ አንዳንድ ሪፖርቶች ያመልክተዋል። ግብፅ በበኩሏ ግጭቱ የሚረግብበትን ብሎም የሚቆምበትን ፍኖተ ካርታ ማቅረቧ ታውቋል። መሠረቱን ዋሽንግተን ዲሲ ባደረገው አትላንቲክ ካውንስል ተንታኝ የሆኑት ፖል ሰለቨን ለቪኦኤ እንዳሉት ግብፅ ከተረጋጋችና ከበለጸገች ሱዳን ተጠቃሚ ትሆናለች።

ጦርነቱ ከቆመ ወደ ሀገሪቱ የገቡት በመቶ ሺህ የሚቆጠሩት ስደተኞች ይመለሳሉ። በተጨማሪም ግብፅ ሱዳንን በማረጋጋት ረገድ ቁልፍ ሚና ከተጫወተች በህዳሴ ግድብ ምክንያት ከኢትዮጵያ ጋር ላላት ትንቅንቅ ይጠቅማታል ሲሉ ተንታኙ አክለዋል።

ተከታዩም ዘገባ ከዚሁ ከሱዳን ጋር ይገናኛል። ምዕራብ ዳርፉር ውስጥ በሰብዕና ላይ የሚፈጸሙ ወንጀል ሪፖርቶች መውጣታቸውን ቀጥለዋል። ቻድና ሱዳንም በሚያዋስነው ድንበር ላይ ባለ የሱዳን ስደተኞች መጠለያ ጣቢያ ውስጥ የአሜሪካ ድምፅ ያነጋገራቸው ባሎቻቸው የተገደሉባቸው ሴቶች እንዳሉት የዳርፉር ሚሊሺያዎች በያዙት የዘር ማጽዳት ጥቃት ወንዶች ስደተኞች ላይ እያነጣጠሩ ነው። ሄነሪ ዊልኪንስ

ቻድ እና ሱዳን ድንበር ላይ ከምትገኘው አድሬ ከተማ ያስተላለፈው ዘገባ ዝርዝሩን ይዟል። ቆንጅት አየለ ታቀርበዋለች። ቻድ ወሰን ላይ በምትገኘው አድሬ የተባለች ከተማ ወዳለው የመጠለያ ካምፕ ባለፉት ሳምንታት ውስጥ ከዳርፉር ብዙ መቶ ሺህ ስደተኞች ገብተዋል።

በብዛት የሚታዩት ታዲያ ሴቶችና ህጻናት ናቸው። በንጽጽር በሚያስገርም ደረጃ ወንዶች ጨርሶ የሉም ለማለት ይቻላል። ስደተኞቹና የመብት ድርጅቶች ይህ ስለምን እንደሆነ የሚሉት አለ። ዳርፉር ውስጥ በሲቪሎች ላይ ጭካኔ የተመላበት ጥቃት እያደረሱ ናቸው የተባሉት አረቦቹ ሚሊሺያዎች ወንዶቹን ስደተኞች በተለይ ኢላማ ስለሚያደርጓቸው ነው።

ከሦስት ወራት በፊት ባለቤታቸው የተገደሉባቸው አንዲት ሴት ለቪኦኤ ሲናገሩ፣ ልጆቼን ይዤ በባዶ እግሬ ወደ ቻድ ተሰደድኩ፣ ባሌን ገደሉት፣ ቤት ንብረቴ ተቃጠለ ብለዋል። ልጆቼ ሕጻናት ናቸው። አባታቸው ምን እንደሆነ የሚያውቁት ነገር የለም። አንድ ቀን ይመጣል እያልኩ እያጽናናዋቸው ነው።

በአሁኑ ወቅት ማርዋ ካሚስና ቤተሰባቸው አንዲት ትንሽ መጠለያ ውስጥ ነው ያሉት። ሌላ መሄጃ የላቸውም። በዚህ የውሃ መቅጃ ቦታ ስምንት ሴቶች ባለፉት ጥቂት ሳምንታት በተካሄደ ውጊያ ባለብቻቸው እንደተገደሉባቸው ተናግረዋል። ጋምራ አደም

አታክልት በመሸጥ ይተዳደራሉ። ባሌ ከሞተ ወዲህ ኑሮ እጅግ ከብዶኛል ብለዋል። ባሌን ገደሉት፣ አብረን ቁጭ ብለን ነበር፣ እዚያው ገደሉት

ጭንቅላቱን በጥይት መትተው ነው የገደሉት። ሂውማን ራይትስ ዋች ዳርፉር ውስጥ ወንዶቹ የጥቃት ኢላማ እየተደረጉ መሆናቸውን አስተውሎ እንደሆነ ቪኦኤ ጠይቆ ነበር። በቅርቡ ቻድን ጎብኝተው የነበሩት የድርጅቱ አጥኚ ሞሐመድ ኦስማን እንዲህ ይላሉ። ያለው ሁኔታ ራሱ ወንዶቹ ምን ያህል ኢላማ እንደተደረጉ እኛ ያሰባሰብነው ማስረጃ ቁልጭ አድርጎ ያሳያል

ያነጣጠሩባቸው አንዳንዶቹ ተዋጊዎች ስለሆኑ ጭምር ነው። እሱ ብቻ ሳይሆን እንዲሁ ተዋጊዎች ናቸው በሚል ጥርጣሬ ጥቃት የደረሰባቸውም አሉ። ከቀያቸው ተሰደው ከሚጓዙት መካከል በየመንገዱ ወንዶቹ የጥቃት ኢላማ ተደርገዋል። የሱዳን መንግስት የዳርፉረን ሲቪሎች ከጥቃት ለመጠበቅ ምን እያደረገ ነው? ቪኦኤ በአቅራቢያው በምትገኘው የቻድ አቤቼ ከተማ የሱዳን ልዩ ቆንስል የሆኑትን ጋዳፊ አብደላ ሞሐመድ አሊን ጠይቋል።

ርዳን የሱዳን መንግሥትና የሱዳን ጦር ኃይሎች ሱዳን ተዋግተው ሱዳንን የመከላከል ኃላፊነታቸው እየተወጡ ናቸው።

በሰፊው እየተካሄደ ያለውን አመፅ መክቶ የሱዳንን ክብር ለማስጠበቅ የሚደረግ ትግል ነው። ቻድ አድሬ ከተማ መጠለያ ካምፕ ያሉት ሱዳናውያን ሰርተው፣ አምጥተው ቤተሰብ የሚያስተዳድሩ የነበሩት ባሎቻቸው ከሞቱባቸው በኋላ ቤተሰባቸው ከባድ ችግር ላይ መውደቁን ይናገራሉ። አንዳንዶቹም ችግሩ ከዚህ እየባሰ እንጂ እየተሻለ እንደማይሄድ ነው የሚተነብዩት። ኩልቱም አደም ዘከሪያ ባድር ሰባት ልጆች ይዘው ነው የተሰደዱት

ከሌሎች ሴቶችና መንገድ ላይ ካገኘናቸው ሰዎች ጋር ሆነን እንደምንም ብለን አምልጠናል። ግን እኔ ሰባት ልጆች ናቸው ያሉኝ። ሰባት ልጆች ይዘው ስደተኛ መጠለያ የተቀመጡት ኩርቱም ስምንተኛ ልጅ ባላቸው በህይወት እያሉ የተጸነሰ ስምንተኛ ልጅ እየጠበቁ መሆናቸውን አክለው ገልጸዋል። የስድስት ወር እርጉዝ ናቸው።

ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን ዝግጅቶቻችንን ነው እየተከታተላችሁት ያላችሁት። ለሁለተኛው አጋማሽ ወደ የመጀመሪያ ቅንብር አድርገን ወደ ያዝ ነው አንድ ፕሮግራም ነው የምናልፈው። ወደ ትግራይ ክልል ይወስደናል። የመረጃና የቴክኖሎጂ ማዕከል የሆነው የመቐለ አሜሪካን ኮርነር

ለሶስት ዓመታት ተዘግቶ ከቀየ በኋላ በዛሬው ዕለት ዳግም ተከፍቷል። ወጣቶች አብዝተው የሚጠቀሙበት ማዕከሉ በኢትዮጵያ የአሜሪካ ኤምባሲና በመዕለ ዩኒቨርሲቲ ትብብር የተሰራ ተቋም ነው። ተቋሙ ዳግም በመከፈቱ አሜሪካ የኢትዮጵያን ወጣቶች በትምህርትና በኢኮኖሚ ለማገዝ እያደረገች ያለው ጥረት ማሳያ እንደሆነ በኢትዮጵያ የዩናይትድ ስቴትስ የዓለም አቀፍ ልማት ኤጀንሲ ወይም ዩኤስአይዲ ዳይሬክተር ስካት ሆክላንደር አመልክተዋል። ሙሉ

የጌታ ጽዋ ተጨማሪ አለው። በመቐለ ዩኒቨርሲቲ አድ ሐቂ ግቢ የተገነባው ለሶስት ዓመታት ተዘግቶ የቆየው አሜሪካን ኮርነር ተብሎ የሚጠራው የመረጃና የቴክኖሎጂ ማዕከል

ዛሬ ረቡዕ ነሐሴ 24 ቀን 2015 ዓ.ም ስራ ጀምሯል። በመርሃ ግብሩ ላይ በኢትዮጵያ የዩናይትድ ስቴትስ የዓለም አቀፍ ልማት ኤጀንሲ ዩኤስኤ አይዲ ዳይሬክተር ስካት ሆክላንድ ማዕከሉ የወጣቶችን የእንግሊዝኛ ቋንቋ ችሎታ ለማዳበርና ከሌሎች ዩኒቨርሲቲዎች ጋር እንዲተዋወቁ ለማድረግ እንደሚያገዝ ተናግረዋል። የመቀሌ አሜሪካን ኮርነር ዩናይትድ ስቴትስ ለኢትዮጵያ ወጣቶች በትምህርትና በኢኮኖሚያ

ሰማያዊ እድሎች ውይይት ለመክፈት የምታደርገው ጥረት አንዱ ማሳያ ነው። የመቀሌ ዩኒቨርሲቲ ፕሬዝደንት ዶክተር ፋን ሀጎስ በበኩላቸው ማዕከሉ ዳግም መከፈቱ ለወጣቶች ከሚሰጠው ጥቅም በተጨማሪ ዩኒቨርስቲው ከአሜሪካ ኤምባሲ ጋር የነበረው ግንኙነት የሚያድስ ነው ብለዋል።

የማዕከሉ አስተባባሪ አቶ ሲሳይ ዕቋር መቀለ አሜሪካን ኮርነር በ2012 ዓ.ም ጥር ወር ላይ ተከፍቶ ለሶስት ወራት ካገለገለ በኋላ አስቀድሞ በኮቪድ-19 ወረርሽኝ ቀጥሎ ደግሞ በጦርነቱ ምክንያት እንደተዘጋ አውስተዋል። ዳግም መከፈቱ በተለይ ከ25 እስከ 35 የዕድሜ ክልል ለሚገኙ ወጣቶች

እንደሚጠቅም ገልጸዋል። መቀለ ዩኒቨርሲቲ ከኤምባሲው የዩስ ኤምባሲ ና አዲስ አበባ አብሮ የከፈቱ ስለሆነ ምቹዋሊ የሚያገለግሉ ሰባት ፒላሮች አሉት። ለምሳሌ ትምህርት በአሜሪካ እንዴት አፕላይ መደረግ ይችላል፣ ካሉ እድሎችም ካሉ አፕላይ የሚያደርጉበት አለ። የካልቸር ብሪጅንግ አለ። የኢትዮጵያ ትግራይ እና አሜሪካ ላይ ያለውን የካልቸር ልውውጥም እዚህ ጋር ፎስተር ይደረጋል። አልሙናዎችም አሉ እዚ ኤክስፔሪንሳቸውን ሼር የሚያደርጉት አሜሪካ ተምሮ መጥተው

እዚ ጋ ሌሎችንም ያንን እድል እንዲያገኙ እናደርጋቸዋለን። እያመጡ ሀሳባቸውን ኤክስፔሪንሳቸውን ሼር እንዲያደርጉ ኢላይብረሪ አለ። ኢላይብረሪ ማለት አሜሪካ ላይ ኦልሞስት ከመቶ በላይ ያሉ ዩኒቨርሲቲዎች እዚ ጋ ሆኖ አክሰስ ማድረግ ይቻላል። በብር ምናም ሊገዙት የነበረውን አርቲክል ሪሰርች፣ የተለያዩ ነገሮችን እዚሁ ፈርፍሪ ማግኘት ይችላሉ። ፍሪ ዋይፋይ ላፕቶፕ

ሌላም ሌላም ዲቫይሶችም አሉ። የሮቦቲክስ የፕሮግራሚንግ ክለብ እና ደግሞ ወጣቶች ራሳቸውን የሚያደራጁት የሚዲያ ክለብ፣ የኤንቫይሮንመንት ክለብ፣ የሌጋል ክለብ፣ ማህበረሰብ አንቂ ክለብ ሌሎች ሌሎችም ይኖራሉ እና እነዚህ እነዚህን አገልግሎቶች ይሰጣል። በዋናነት ደግሞ ሴንተር ሆኖ በተለይ በተለይ ደግሞ ወርኪንግ ስፔስ ሊሰሩበት የሚፈልጉት ስፔስ ሲፈልጉ ማንኛውም ሰው መጥቶ የሚገለገልበት የወጣቶች ማዕከል ነው። ስለዚህ ሲሆን ወጣቶች

በተለያዩ መልኩ ራሳቸውን ሌላ ቦታ ላይ ከሚውሉ የማያስፈልጋቸውን ቦታ ላይ ከሚውሉ እዚህ ብሎ ራሳቸውን በእውቀት እንዲያዳብሩ ኔትወርካቸውን እንዲያሰፉ እንዲያደርጋቸው የሚችል የወጣቶች ማዕከል። ከማዕከሉ ተጠቃሚዎች አንዱና የመቀሌ ዩኒቨርሲቲ ተማሪ ክፍለ ንጉሰም የማዕከሉ ዳግም መከፈት ለተማሪዎች ያለው ፋይዳም ያስረዳል። አሁን ተከፍተዋል። ከሰላም ሁኔታው ጋር ተያይዞ ነው እንትን ይሄ የተከፈተው። ሰላሙ ከቀጠለ

ፕሮግራም ከአሜሪካ ያለን ግንኙነት እንደ ተጋሩ እንደ ኢትዮጵያውያን ከአሜሪካ ያለን ግንኙነት ይበልጥ እንዲጠናከር ያርገዋል ብዬ ነው ማምነው። ከዛ በተጨማሪም ተማሪዎቹ የስኮላርሽፕ እድል እንዴት ማግኘት እንደሚችሉ ከዛም፣ የኢንተርኔት አክሰስም አለበት፣ የላይብረሪ አክሰስ አለበት። የሰንተር የሳይንስም የቴክኖሎጂ ሰንተር ሊሆን ይችላል። በፕላኑ ከቀጠለ ትምህርት የምናገኝበት ይሆናል። ከዛም የስኮላርሽፕ እድልም

በቀለል ባለመልኩ እንድናገኝ ያስችለኛል። አሜሪካን ኮርነር የመረጃና የቴክኖሎጂ ማዕከላት በአዲስ አበባ ሁለትና በጅማ በባህር ዳር በድሬዳዋና በመቀለ ደግሞ አንዳንድ ቅርንጫፎች እንዳሉት በመርሃ ግብሩ ተገልጿል። ለአሜሪካ ድምፅ ሙልጌታ ጽብሃም መቀለም።

ወደ ቀጣዩ ዘገባ ስናልፍ ደግሞ የሁለተኛ ዓለም ጦርነት መጠናቀቁን ተከትሎ እንደ አውሮፓውያን አቆጣጠር ከ1945 እስከ 1969 ባሉት ዓመታት ውስጥ በአሜሪካ ካሊፎርኒያ ውስጥ በምትገኘው በፓልም ስፕሪንግስ ከተማ የስነ ህንፃ አብዮት ተካሂዷል። የአሜሪካ ድምጿ ጄኒያ ዱሉ እነዚህን ዘመናዊ የክፍለ ዘመን አጋማሽ ቤቶችን ታስጎበኘናለች። እንግድ ወልድ ያቀርበዋል።

ዘመናዊነት በእውነቱ በፓልም ስፕሪንግስ በክፍለ ዘመኑ አጋማሽ ስነ ህንፃዎች የሚገለጽ ነው። ከ1955 እስከ 1965 ባለው ውስጥ ነው በፓልም ስፕሪንግስ ግንባታዎቹ የተካሄዱት። እነዚህ ቤቶችና ህንፃዎች ለክፍለ ዘመኑ አጋማሽ ዘመናዊ ተደርገው ነው የሚወሰዱት። በየዓመቱ የዘመናዊነት ሳምንት ያዘጋጃሉ። ዘመናዊነትን የሚያደንቁ ሰዎች ወደ ከተማዋ በመምጣት ዘመናዊነትን ያከብራሉ። ትምህርታዊ ገለጻዎች፣ ሴሚናሮች፣ ግብኝቶች ይደረጋሉ።

ስለ ክፍለ ዘመኑ አጋማሽ ዘመናዊነት ትምህርት ይቀሰማል። የክፍለ ዘመኑ አጋማሽ ዘመናዊ ስነ ህንፃ ትኩረት ያገኘበት ምክንያት ከሁለተኛው የዓለም ጦርነት በኋላ በመሰራቱ ነው። ሰዎች ከጦርነቱ ከተመለሱ በኋላ በአሜሪካ ትልቅ ተስፋ ነበር። ብዙ ገንዘብ ነበራቸው፣ ደስተኞችም ነበሩ። ስለዚህ ያንን ነው በስነ ህንፃ የገለጹት።

የክፍለ ዘመኑ አጋማሽ ዘመናዊ ስነ ህንፃ ግንባታዎች እንደ እውነቱ ልዩ ናቸው ምክንያቱም ከሁለተኛው የዓለም ጦርነት በኋላ በተመጣጣኝ ዋጋ ለገበያ በቀረቡ ግብዓቶች የተሰሩ ናቸው። ቤቶቹ ከሲሚንቶ ብረትና መስታወት ሲሰሩ፣ በተለምዶ ከእንጨት ሰሌዳ ወይም ከጠንካራ ካርቶን መሰል ሰሌዳ ከሚሰሩት ለየት ያሉ ናቸው።

በደቡብ ካሊፎርኒያ ቆንጆ አየር አለን። ግሩም ፀሐያማ ቀናቶችም አሉን። ስለዚህ ከትልቅ መስታወት የሚሰሩ ቤቶችን እንዲሰሩ ፈቅዷል። ውጭ ያለውን ቆንጆ እይታ ወደ ቤት ውስጥ እንደ ማምጣት ማለት ነው። በፓልም ስፕሪንግስ የሚገኘው ስነ ህንፃ ትኩረት እንሳቢ ነው። ከ1950ዎቹ በኋላ የቤት ውስጥ የአየር ማቀዝቀዣ ጥቅም ላይ መዋል ጀመረ። ይህ በረሃማ ጸባይ ላለው አካባቢ እጅግ አስፈላጊ ነበር። ሰዎች እዚህ መጥተው እንዲኖሩ አስችሏል።

ሙሉውን ዓመት እዚህ መኖር እንዲችሉ አድርጓል። ከሆሊውድ ጋርም አንድ አካል ስለሆንን የሆሊውድ ሰዎች ወደዚህ በቀላሉ ተጉዘው ጊዜያቸውን ያሳልፋሉ። ከሌሎች የአገሪቱ ክፍሎች በተለየ በፓልም ስፕሪንግስ የሆሊውድ ተጽዕኖ አለ። በምስራቅ የአገሪቱ ክፍል ያለውን የክፍለ ዘመኑ አጋማሽ ዘመናዊ ሥነ ሕንፃ ግንባታዎች ከተመለከትን በአብዛኛው ከእንጨት የተሠሩና ተፈጥሯዊ መልክ ያላቸው ናቸው።

እዚህ ግን ትንሽ ደመቅ ያሉ ቀለማት፣ ደማቅ ብርሃን ያላቸው እና ብረታብረትን የተጠቀሙ እና ለየት ያለ የቤት እቃን የያዙ ናቸው። እንደሚመስለኝ የክፍለ ዘመኑ አጋማሽ ዘመናዊ ሥነ ሕንፃ ባለፉት 50 ዓመታት ሲሰጥ የነበረው ትኩረት እየተቀየረ መጥቷል። ቀደም ብሎ ቀለል ያለና እርካሽ ተደርጎ ይወሰድ የነበረው አሁን እንደ ፋሽን የሚታይ ተፈላጊና ሰዎች እንዲኖራቸው የሚሹት ሆኗል።

There is a lot of joy expressed through minimalist design. ቀለል ያለው የክፍለ ዘመኑ አጋማሽ ዘመናዊ ስነ ህንጻ ንድፍ ተወዳጅነትን እንዲያገኝ አድርጓል። ማድሜን በተሰኘው የቴሌቪዥን ፕሮግራም እንዲሁም በማህበራዊ ሚዲያ እና በኢንስታግራም የሚቀርቡ ምስሎች እድሜ ጠገብ ንብረቶችን የሚያዝ ባህል እንዲዳብር አድርገዋል። ስለዚህም ለጊዜው የሚቆይ ፍላጎት ሳይሆን አሁን ሰዎች የሚፈልጉት የአኗኗር ዘይቤ ሆኗል።

ወደ አፍሪካ መለስ ስንል ደግሞ የዩቭጊኒ ፕሪጎዥን እና ሌሎች የዋግነር ግሩፕ መሪዎች ሞት ቡድኑ በአፍሪካ በሚያደርጋቸው እንቅስቃሴዎች ላይ ሊያሳድር የሚችለውን ተጽዕኖ ለመገምገም ጊዜው ገና ሊሆን ቢችልም አንዳንድ ተንታኞች ግን አጭርም ጊዜ ቢሆን ማስተጓጎል መፍጠሩ አይቀሬ ነው ብሎ ያምናሉ። የማርያም አዲያሎን ዘገባ አሉላ ከበደ ያቀርበዋል። የቡድኑ መሪ ዩቭጊኒ ፕሪጎዥን በቅርቡ ከሞተ በኋላ

በተለይም ደግሞ ፕሪጎዥን ባለፉት ጥቂት ዓመታት አጉሪቱ ውስጥ ከነበረው ሚና አንጻር ቫግነር በአፍሪቃ የሚያካሄዳቸውን ወታደራዊ እንቅስቃሴዎች በተመለከተ

መጪው ምን ሊሆን እንደሚችል መገመት በጣም ያዳግታል ይላሉ፣ ጆሃንስበርግ በሚገኘው የደቡብ አፍሪካ ዓለም አቀፍ ጉዳዮች ተቋም የአፍሪቃና የሩሲያ ፕሮጀክቶች ጥናት ኃላፊ ስቲቨን ግሩዝድ። የመሪነቱን መንበር ለመቆናጠጥ የሚደረግ ሽኩቻና ስልጣኑን ማን ሊረከብ እንደሚሻ ነገሩ እስኪለይ ድረስ በግራ መጋባት ውስጥ ማለፉ አይቀሬ ነው።

ሩሲያ ቡድኑን ከግል አመራር አውጥታ ከጦር ሰራዊቷ ታዋህደው ይሆናል የሚል ወሬም ይሰማል። የዓለም አቀፉ የቀውስ ተከታታይ ቡድን ክራይሲስ ግሩፕ ባልደረባ ቻርልስ ቡሰል ግን ለአሜሪካ ድምፅ በሰጡት አስተያየት የቫግነር መሪና በአውሮፕላን አደጋው ከፕሪጎዥን ጋር የሞቱትን ቫለሪ ቼካሎቭ እና ዲሜትሪ አትኪንን የመሳሰሉ አንዳንድ አጋሮቹ ከነበራቸው ግንኙነት አንጻር የቅጥር ነፍሰ ገዳይ ቡድኑ እንቅስቃሴ እንደሚስተጓጎል ተናግረዋል።

በአህጉሪቱ ውስጥ የነበረውን ግንኙነት ባለፉት ጥቂት ዓመታት ውስጥ ይበልጥ ማሳደግ ችሎ ነበርና ነው ያሉት። ፕሪጎዥንና አትኪን በተለይ ቫግነር አብሯቸው ከሚሰራው የአፍሪካ መንግስታት ጋር ያለውን ግንኙነትና አሰራሩን በተመለከተ ጠለቅ ያለ እውቀት ነበራቸው። በመሆኑም ሩሲያ ቡድኑን ወስዳ ለመቆጣጠርና

ከነኚህ ሀገራት ጋር ግንኙነት መፍጠር እስክትችል ድረስ ገና ብዙ ጊዜ ይወስድባታል። የቫግነር ተጽዕኖ በአፍሪቃ አህጉር በሰፊው የተንሰራፋ ነው ይላሉ ግሩዝድ። ቫግነር አፍሪካ ውስጥ ያለው ቦታ ትልቅ ነው። መካከለኛው አፍሪካ ሪፐብሊክ እና ማሊን በመሳሰሉ አገሮች ውስጥ

እንዲሁም በመጠኑ ደግሞ በሊቢያና በሱዳን ያለውን ጨምሮ ቁጥራቸው ከአምስት ሺህ በላይ የሚገመቱ ወታደሮች በአህጉሪቱ የተለያዩ አገሮች ተሰራይተዋል። ሌላ ቀርቶ በቅርቡ መፈንቅለ መንግሥት የተካሄደባቸው የምዕራብ አፍሪካዎቹ ኒጀር እና ቡርኪና ፋሶ ሳይቀሩ እስካለፈው ሳምንት መገባደጃ ቫግነር አይኑን ከጣለባቸው አገሮች ውስጥ ነበሩ።

በሌላ በኩል የዩናይት ስቴትስ የገንዘብ ሚኒስቴር በበኩሉ ቡድኑን ማሊና ማዕከላዊ አፍሪካ ሪፐብሊክ ውስጥ የጅምላ ርሸና ያስገድዶ መድፈርና አካላዊ ጥቃቶችን በማድረስ ወንጅሎ ወንጀለኛ ድርጅት ሲል ፈርጆታል። የፕሪጎዥን ሞት በተለይ ማዕከላዊ አፍሪካ ሪፐብሊክ ውስጥ ምን አንድምታ እንደሚኖረው ከወዲሁ ለመገምገም አስቸጋሪ መሆኑን የተናገሩት ቡሴል፣ ያም ቢሆን ቡድኑ በመሪው ስር የነበረውን ሚና ግን ማስታወስ

ተገቢ ነው ይላሉ። የመካከለኛው አፍሪካ ሪፐብሊክ እንደ አውሮፓውያን የዘመን አቆጣጠር በ2017 መገባደጃ ላይ ነው ከሩሲያ ጋር ስምምነት የተፈራረመችው። ይህም ስምምነት የቫግነር ግሩፕን ወደዚያች አገር መምጣትና ፕሬዚዳንቱን መርዳት ይጨምራል።

ከዚያን ጊዜ አንስቶም ቫግነር የቀድሞ ቅኝ ገዢዋን ፈረንሳይን ከዚያች አገር ግዛትና ከውሳኔ ሰጭነቱ ሚና እንድትወጣ ማድረግ ችሏል። በተመሳሳይም የፋውስቲን ትዋዴራ ሥልጣን ማስጠበቅና ዳግም እንዲመረጥ ሲያደርግ፣ አማጺ ቡድኖች ዋና ከተማዋን መልሰው እንዳያጠቁና የታጠቁ ቡድኖችም እንዲዳክሙ ማድረግ ችሏል።

ማዕከላዊ አፍሪካ ሪፑብሊክ ውስጥ ቡድኑ በወርቅና አልማዝ ንግድ ዘርፉን ብቻ ሳይሆን ለግንባታ የሚውል እንጨት ስራና የመጠጥ ኢንዱስትሪ ዘርፉን ጭምር እንደሚቆጣጠር ቡሴል አመልክተዋል። ዶክተር ኤድገር ግትዋ በናይሮቢ በዩናይትድ ስቴትስ ዓለም አቀፍ ዩኒቨርሲቲና በስትራትሞር ዩኒቨርሲቲ የዓለም አቀፍ ግንኙነቶች የሰላምና ግጭቶች መምህር ናቸው። የፕሪኮዥን ህልፈት

በተለይ ሰውየው ከነበረው ትክለሰውነት የተነሳ የቡድኑን የፋይናንስ አቅምና ዓለም አቀፍ ተጽዕኖ ያሳንሰዋል ባይ ናቸው። የቫግነር ግሩፕ የሚያመጣውን ገንዘብ ይቆጣጠር የነበረው ፕሪጎዥን ነው። ቡድኑ በዓለም አቀፍ ደረጃ ያደርጋቸው የነበሩት ግንኙነቶችም ይከወኑ የነበረው በእርሱ ነበር። ሁሉንም ዓለም አቀፍ የሥራ ውሎች የሚፈጽመው እሱ ነበር።

በአጭሩም ሁሉም ነገር በአንድ ሰው የሚመራበት ትዕይንት ነበር ማለት ይቻላል። ፕሪጎዥን በቡድኑ ውስጥ ትልቅ ኃይልና ከፍተኛ ተሰሚነት ስለነበረው የእርሱ ደብዛ መጥፋት ቡድኑ ለተወሰነ ጊዜም ቢሆን የሚሄድበት አቅጣጫና ግልጽ ዓላማ ጠፍቶት ሲደነባበር መገኘቱ አይቀርም።

የፕሪኮዥን ሕልፈት ዜና በሩሲያ ከፍተኛ ጦር አዛዦች ላይ ያልተሳካ አመፅ ካካሄደ ጥቂት ወራት በኋላ የመጣ ነው። ያን ያልተሳካ አመፅ ተከትሎም የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ በሰጡት አስተያየት በማዕከላዊ አፍሪቃ ሪፑብሊክ እና በማሊ ያሉት ወታደራዊ እንቅስቃሴዎች አይታወቁም ማለታቸውም ይታወሳል። ጋቢና ቪኦኤ

ዘውትር በኢትዮጵያ አቆጣጠር ከምሽቱ ሁለት ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶዎችን ያቀርባል። ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንን በተጨማሪ የፌስቡክ፣ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል። ሐሳብና ጥቆማችሁን የመደመር ምልክትና አንድ ቁጥርን አስቀድማችሁ በዋትስአፕ አውታር በኩል አድርሱን። ጋቢና ቪኦኤ።

አድማጮች እንዲሁም ተመልካቾቻችን ለምሽቱ የያዝናቸውን ዝግጅቶች በዚሁ አጠናቀቅን። ፕሮግራሙን በማቀናበር አብሮኝ ከቆየው ኤልያስ አስማረ፣ ዋና አዘጋጅ ጽዮን ግርማ እንዲሁም ፕሮግራሙን ካሰናዱ መላው የአሜሪካ ድምጽ ባልደረቦች ጋር ሳስተናግዳችሁ ያመሻውት ስመኝሽ የቆየ ነበርኩ። ነገ በሌሎች ፕሮግራሞች እንጠብቃችኋለን። ሰላም በደናገሩ